ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በምሽቱ ዝግጅት የኢትዮጵያው ጠቅላይ ሚኒስትር በሰሜን አሜሪካ የሚያደርጉትን ጉብኝት ላይ ያተኩራል። በሳምንቱ መጨረሻ በዋሽንግተን ዲሲ እና ሎስ አንጀለስ ከኢትዮጵያውያን ጋር የተወያዩት ዶክተር አብይ አህመድ ዛሬ ወደ ሚኔሶታ አቅንተዋል። በዚያ የሚኖሩትን አነጋግረናል። ከነሱ ጋር ለመስራት እንግዲህ በጣም ሬዲ ነን እኛ። በሀሳብ አይሆን በአይዲያም ሀሳብ ባለንም በሁሉም ነገር መሳተፍ ነው የምንፈልገው፣ እና እንደሱ አይነት አፖርቲኒቲ አሁን የመጣ ይመስለኛል። በተለይ በሀገሪቷ ውስጥ ያለውን እንዴት መሳተፍ እንደምችሉ፣ አንዳንድ አስተዋቶች መስራት፣ ጥያቄ መጠየቅ እንደዛ አይነት ነገር፣ እንደዛ ነው የሚካሄደው። ዘጋቢያችን ሰለሞን አባተም በዚያው በስፍራው ይገኛል። በቀጥታ ዘገባውን ያቀርብልናል። በሚኔሶታና ሌሎች ከተሞች መሠረቱን ያደረገው የኦሮሞ ሚዲያ ኔትወርክ ኦኤምን ስራ አስኪያጅ ጃዋር ማሐመድንም ዛሬ በጋቢና አሳፍረነዋል። በአብዛኛው የአገር ውስጥ ቀጥታ ጋር የተያያዘ እንዲሁም ደግሞ በዚህ ትግል ላይ ከፍተኛ ሚና ላለው የቄሮም እውቅና እንዲሰጥ የሚጠይቁ አይነት መፈክሮች እያየው ነው። የጠቅላይ ሚኒስትሩን ጉብኝት አስመልክቶ በርካታ ወጣቶችና ሌሎችም ከኢትዮጵያም ከዚህ ከዩናይትድ ስቴትስም አነጋግረናል። ኦፖርቹኒቲ ሂዶ ሀገር ማገልግል ሁሌ ማሳበኝ ነው። የሚቻለውን ነገር ሁሉ በሀገሪቷ ላይ የሚዲያም ስራ ፈጠራም ይመጣል ብዬ ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የኢትዮጵያው የቅዱስ ሲኖዶሱ መልእክተ ጉባኤ በውጭ በሚገኘው ሲኖዶስ ላይ ደንግጎት የነበረውን ውግዘቶች አነሳ። ቅዱስ ሲኖዶሱ ውግዘቱን ያነሳው ዛሬ ባካሄደው አስቸኳይ ጉባኤ ነው ሲል የአማራ ማስ ሚዲያ አገልግሎት ዘግቧል። በውጭ ሀገር የሚገኘው ሲኖዶስ ከዚህ ቀደም በሀገር ውስጥ በሚገኘው ሲኖዶስ ላይ አሳልፏቸው የነበሩ ውግዘቶችን ባለፈው ሳምንት አንስቷል። ተቀማጭነቱን አሜሪካ ያደረገውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛ ፓትርያርክ በአቡነ መርቆሬዎስ የሚመራው ሲኖዶስ ከነገ በስቲያ ረቡ አዲስ አበባ እንደሚገባም ተገልጿል። በዚህ በዚህም ለአቡነ መርቆሪዎስ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ እስከ መንበረ ጸባኦት ቅድስት ሥላሴ ቤተ ክርስቲያን ድረስ የቤተ ክርስቲያኗን ቀንኗ በጠበቀ መልኩ የአቀባበል ስነስርዓት እንደሚካሄድም ታውቋል ሲል የአማራ ማስ ሚዲያ አገልግሎት ጠቁሟል። የዩናይትድ ስቴትስ ምክር ቤት ህገወጥ ፍልሰትን ለመከላከል የሚያስፈልገውን ግንብ በሜክሲኮና በዩናይትድ ስቴትስ ድንበር ላይ ለመገንባት ገንዘብ የማይመድብ ከሆነ የመንግስት ስራ እንዲዘጋ አደርጋለሁ ሲሉ ፕሬዚዳንት ዶናልድ ትራምፕ ዝተዋል። ዲሞክራቶች ድንበር ላይ ግንብ መገንባት የሚያካትት የድንበር ጸጥታና የኢሚግሬሽን ላይ ከባድ ለውጥ ለማድረግ የሚጠይቀውን እቅዳቸውን እንዲደግፉ ይፈልጋሉ። ይሁንና ትራምፕ የሚፈልጉትን አይነት የኢሚግሬሽን ለውጥን ከቅርብ ጊዜያት ወዲህ ሁለት ጊዜ የተቃወሙት ሪፐብሊካውያን ディモクラトシナッチョ。 የዩናይትድ ስቴትስ ፕሬዚዳንት ሩሲያ አቻምና በአሜሪካ በተካሄደው የምርጫ ዘመቻ ውስጥ ጣልቃ ስለ መግባቷ ጉዳይ ከሚመራመሩት ልዩ ካውንስል ሮበርት ሙለር ሊቀርብላቸው ለሚችል ጥያቄ መልስ ላይ ሰጡ እንደሚችሉ ጠበቃቸው ተናግረዋል። ፕሬዚዳንቱ የምርመራውን ሂደት ለማሰናከል ሙከራ አድርገው እንደሆነ ለማጣራትም ምርመራ እየተደረገ መሆኑ የሚታወቅ ነው። የፕሬዚዳንቱ ጠበቃ ሩዱ ጁሊያኒ ታዲያ ትራምፕ በመርማሪው ካውንስል ፊት ቀርበው ለመጠየቅ ከተስማሙ መልስ የሚሰጡት የምርጫ ዘመቻ ቸው እሳቸው እንዲያሸንፉ ትጥር ይጥሩ ከነበሩት ሩሲያ ጋር ተመሳጥረዋልን ለሚላቸው ጥያቄ ብቻ ነው። የምርመራው ሂደት ለማሰናከል ሞክረዋል ስለሚለው ጉዳይ ግን በተወሰነ ደረጃ ብቻ ነው መልስ ሊሰጡ የሚችሉት ብለዋል ጁሊያኒ። ዚምባብዌ ውስጥ ዛሬ ምርጫ ተካሂዷል። ለ38 ዓመታት ያህል በሮበርቱ ሙጋቤ ስትገዛ ከቆየች በኋላ የደቀቀው የሀገሪቱ ኢኮኖሚና ገጽታ ይሻሻላል የሚል እምነት እንዳለም ተገልጿል። ሁለት ዋና ዋናዎች ለፕሬዚዳንትነት የሚወዳደሩ ሰዎች ዛሬ ማለዳ ድምጽ ሰጥተዋል። ሁለቱም እናሸንፋለን የሚል እምነት አላቸው። ዋናዎቹ ተወዳዳሪዎች ሙጋቤ ባለፈው ህዳር ወር ከስልጣን ከወረዱ በኋላ ስልጣኑን የተረከቡት ኤርመሰንን ምናንጓጓን የተቃውሞ መሪ ኔልሰን ቻሚሳ ናቸው። በሀገሪቱ መዲና ሀራሬ ወጣት ድምጽ ሰጪዎች በብዛት መርጠዋል። ብዙዎቹ ከትላንት ሌሊት አንስተው ሰልፍ ይዘው እንደነበርም ተገልጿል። ሮልታ ታይካ የተባለች የ23 ዓመት እድሜ ወጣት በዝ በጊዜ ድምጽ ለመስጠት ስለፈለግኩኝ ሰልፉ ይረዝምብኛል ብዬ ስለፈራው ነው እዚህ አደርኩትም ብላለች። በመጨረሻም የካምቦዲያ ገዢ ፓርቲ እያንዳንዱን የምክር ቤት መቀመጫ ማሸነፉን ገልጿል። በሀገሪቱ የአንድ ፓርቲ አገዛዝ ሰፈነ ለማለት ነው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆነው የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜር እና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ክሮስ ቦንደሪ ቱገር የዛሬ ጋቢና ጉዞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድን የሰሜን አሜሪካ ጉዞ ላይ የሚያተኩር ይሆናል። ዘጋቢያችን ሰለሞን አባተ በዋሽንግተን ዲሲ እና በሎስ አንጀለስ የተካሄዱትን ጉባኤዎችና ንግግሮች ተከታትሏል። በመስመር ላይ ይገኛል ከሚኔሶታ እንደምናመሸ። ሰለሞን እንደምናመሸ። መልካም። እንግዲህ ጠቅላይ ሚኒስትሩ ገብተዋል። እስኪ ያለህን ዜና በዛሬውን ጀምርና በሎስ አንጀለስ ስለተደረጉት ደግሞ እንነጋገራለን። ጠቅላይ ሚኒስትሩ አሁን ወደዚህ ተቃርበዋል። አይሮፕላን ጣቢያ ላይ ነው አሁን ያለሁት። እየጠበቅናቸው ነው። በጥቂት ደቂቃዎች ውስጥ አይሮፕላናቸው ያርፋል ተብሎ እየተጠበቀ ነው፣ ሚኒያፖሊስ ዓለም አቀፍ አይሮፕላን ጣቢያ ላይ እሺ፣ ሰለሞን እንግዲህ በሳምንቱ መጨረሻ ዋሽንግተን ዲሲ የነበረውን እየተከታተል ስትዘግብልን ነበር። በፌስቡክም እንደዚሁም በሬዲዮ ዝግጅታችን በሳተላይትም ጭምር በሎስ አንጀለስ የነበራቸውን ቆይታ፣ እስኪ በአጭሩ ከህዝቡ የተነሱ ዋና ዋና ጥያቄዎች ምን እንደነበሩና የጠቅላይ ሚኒስትሩን ንግግር አንኳር አንኳር ነጥቦች ግለጽልን። የሎስ አንጀለስ የትናንትና ስብሰባ በጣም የሞቀ ነበር፣ በጣም የደመቀ ነበር የሰው ቁጥር ትንሽ አነስ ከማለቱ በስተቀር ለነገሩ እንደ ነዋሪውም ነው። ዋሽንግተን ዲሲ እና አካባቢዋ ከሁለት መቶ ሀምሳ ሺህ እስከ ሶስት መቶ ሺህ ኢትዮጵያዊ ነው ይኖራል የሚባለው። በሎስ አንጀለስ አካባቢ ሀምሳ ሺህ ያህል የሚሆን ሰው ነው የሚባለው። ነገር ግን ከሌሎችም ራቅ ካሉ አካባቢዎች የመጡ አሉ። ከተለያዩ ስቴቶች፣ ከነ አሪዞና፣ ከነ ኔቫዳ፣ ከዋሽንግተን ስቴት እራሷ። ካሊፎርኒያ በጣም ብዙ ስቴት ነች። ከብዙ ከተሞች ኢትዮጵያውያን ከሚኖሩባቸው ሁሉ የተጠራሩት እና በሺዎች የሚቆጠር ኢትዮጵያዊ ነው። ምናልባት ከአስራ አምስት ሺ የሚያንስ አይመስለኝም። ጠቅላይ ሚኒስትሩን ለመቀበል ጌለን ማዕከል ውስጥ የተገኘው የዩኒቨርሲቲ የካሊፎርኒያ ስቴት ዩኒቨርሲቲ አዳራሽ ነው ትልቅ የስፖርት ለማንኛውም ሁኔታ ሁለገብ አዳራሽ ነው። እዛ ተሰብስበው ሲጠባበቁ የነበሩ ጠቅላይ ሚኒስትሩ እንደ ሁለት ሀገሮች ዜጎች ሳይሆን እንደ አንድ ነበር የሚንቀሳቀሱት የኢትዮጵያ ባንዲራና የኤርትራ ባንዲራን ተወራርሰው ተቀባብለው የትኛው ኢትዮጵያ የትኛው ኤርትራዊ እንደሆነ በሚከፍ ሁኔታ ነበረ የምታየው ስነ ስርዓቱን እናም ጠቅላይ ሚኒስትሩ እዛ እንደደረሱ በጣም በሞቃ አቀባበል ተቀበሏቸው ያው እንግዲህ የሚታወቅ ትህትናቸው ነው ጠቅላይ ሚኒስትሩ ፈርጦች እያሉ ነው ሲያነጋግሩ የነበረው ሌሎቹ ፈርጦች ትናንትና ምስራቅ አትላንቲክ ጥግ ላይ ለአንድ ግንብ አፈሰናል ከአንድ ግማሽ አፈሰናል ከአንድ ፈርጦች ጋር አሁን ደግሞ ዛሬ ሌላው ይቀረናል ዛሬ እናፈርታለን ብሎ ነው ንግግራቸውን የጀመሩት። እና በጣም ብዙ ነገሮችን ነው ያነሱ። ትናንትና ጠቅላይ ሚኒስትሩ በዚህ ወደ አንድ ሰዓት እንደሚሆን ጊዜ ባደረጉት ንግግራቸው ስለ ፖለቲካ አንስተዋል። ስለ ኢትዮጵያውያንና ትውልደ ኢትዮጵያ አንስተዋል። አብዛኛው ግን ሲያነሱ የነበረው የመማጠን ያህል ነገር ነበረ ብለህ እንደዚህ ስትመለከተው እዛ ቁጭ ብለህ የሚያደርጉትን ንግግር ጠቅላይ ሚኒስትሩ ሀገሪቷን ምን ያህል የከበደ ችግር ላይ እንዳለች ለመገመት አያዳገትም ነበር ከመሪው ስትሰማ። ይህንን የውጭ ያለውን ኢትዮጵያዊ ተሳትፎ ፈጥኖ መድረስ ሲጠይቁ ሀገሪቱን ነበር የምታየው ተንበርክካ እጆቿን ዘርግታ የምትጣራ የምትለምን ሀገር አይነት መንፈስ ስሜት እንዲያድርብህ የሚመስል ንግግር ነበረ የሚያደርጉ የነበረው። ከዛ ውጭ ግን ቴኖክ እንደምታውቀው እንግዲህ ከዚህ በፊትም እንዳየ ነው፣ እኚህ ጠቅላይ ሚኒስትር ሲናገሩ በጣም ትሁት ናቸው። ቅድም እንዳልነው መጥፎ ክፉ ነገር መጥፎ ሳይሆን ይቅርታ፣ ጠንካራ ነገር ግን ከተናገሩ አጥንት የሚሰብር አይነት ነገር ነው የሚናገሩ። ለምሳሌ ከዚህ በፊት ከሟሳኞችን በህዝቦች መካከል ግጭት ለማራገብ የሚሞክሩ ሲቪሎችን የሚገድሉ እና የተለያዩ እንዲህ አይነት ማህበራዊ ህጠቶች ላይ የተንሰራፉ ሰዎችን ሌቦች፣ ቀማኞች፣ ዘራፊዎች እያሉ ከመጥራታቸው በቀጥታ እንዲህ እያሉ ከመጥራታቸው በተጨማሪ የቀን ጅቦች ብለው ነበር የሚጣሩት። ወደኋላ ይሉም እንዲህ አይነት ነገር ለመናገር ከዛ በተረፈ ደግሞ በትናንትና ሁለት ከስልጣን ጋር ሲናገሩ የገዳ ስርዓትን የመሰለ ስርዓት ባላት ሀገር ውስጥ ከሁለት የስልጣን ዘመን በላይ ስልጣን ላይ መቆም ስልጣን ላይ መዘርፈቅ ብለው ነው፣ ይህንን ቃል ነው የተጠቀሙ። አሳፋሪ ነው ብለው ተናግረዋል። እሺ፣ ሰለሞን እንግዲህ የጠቅላይ ሚኒስትሩን ንግግር በተለይ በስፋት በደረገጻችንም ያገኙታል። ሌሎች ዘገባዎችም አሉን እዚያው ስላለ፣ ወደ በኋላ ደግሞ መጥተን ጠቅላይ ሚኒስትሩ መድረስ አለመድረሳቸውን እዛ አካባቢ ያለውን ሁኔታ ዘገባ እናቀርባለን። በጣም ነው የምናመሰግነው እነዚህን ዘገባዎች ስላደረስከን ሰለሞን አባተ ዘጋቢያችን፣ እናመሰግናለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችንን የምናልፈው በሚኒሶታና ሌሎች ከተሞች መሰረቱን ያደረገው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድን ማምሻውን አነጋግረነዋል። በአየር ማረፊያ ጠቅላይ ሚኒስትሩን ሲጠብቅ በቆየበት ወቅት ነው ሄኖክ ሰማዕግዜር ያገኘው። ወደዛው እናልፋለን። ጃዋር መሐመድ፣ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ። በዛሬው ዕለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ፕሬዝዳንት አቶ ለማ መገርሳን እንደዚሁም የውጭ ጉዳይ ሚኒስትሩና ሌሎች የመንግስት ባለስልጣናትን ልዑካን መርተው በሰሜን አሜሪካ የሚያደርጉትን ጉብኝት ወደ ሴንት ፖል ወደ ሚኔሶታ አድርገዋል። በእናንተ ማህበረሰብ ውስጥ ዛሬ የኢትዮጵያ መንግስት ባለስልጣናትን ለመቀበል ያለውን ዝግጅት እስኪ በማብራራት ብትጀምርልኝ። እንግዲህ ጠቅላይ ሚኒስትር ወደዚህ ይመጣል ከተባለበት ጀምሮ እዚህ በሚኒሶታ ያሉ የተለያዩ ማህበረሰባት፣ የኮሚኒቲ ድርጅቶች፣ የፕሮፌሽናል ድርጅቶች ከፍተኛ ዝግጅት ሲያደርጉ ነበረ። ሚኒሶታ እንግዲህ ብዙ ብሔረሰቦች፣ ኮሚኒቲዎች ያሉበት ነው። በአብዛኛው ሶማሌና ኦሮሞ የሚኖርበት እንዲሁም ደግሞ ሌሎች የኢትዮጵያ ብሔረሰቦች ያሉበት ከተማ ነው። ሁሉም በየፊናው ከፍተኛ ዝግጅት ሲያደርግ ነበረ። ዛሬ ከጠዋቱ ጀምሮ ሰው ወደ አዳራሹ እየገባ ነው ያለው። በኤርፖርት መቀበል ያለባቸው አሁን ማያቸው ቄሶች፣ ሼፎች፣ የሴቶች ተወካዮች፣ ወጣቶች፣ ህጻናት እያየሁ ነው ያለሁት። እንግዲህ ሞቅ ያለ ዝግጅት ነው እየተካሄደ ያለው። እንግዲህ ጃዋር፣ ጠቅላይ ሚኒስትሩ በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር በፖለቲካም በምጣኔ ሀብትም በማህበረሰብ ግንኙነትና በቴክኖሎጂ ትስስሩን ድልድይ ለመገንባት ከዚህ በፊት የነበሩ የግንኙነት ጋሬጣዎችን ለማስወገድ ወደዚህ እንደመጡ ይታመናል። ከተለያዩ የፖለቲካ ኃይሎች፣ ከለውጥ አቀንቃኞች፣ ከመገናኛ ብዙሀን ኃላፊዎችም ጋር ሲገናኙ ሲነጋገሩ ቆይተዋል። በእናንተ ማህበረሰቡ ውስጥ በተለይ በኦሮሞ ሚዲያ ኔትወርክ ሰፋ ያለ ዘገባ በምታቀርቡባቸው ማህበረሰቦች ውስጥ የሚነሱ ጥያቄዎች ምንድን ናቸው? ከእናንተ የምጠብቋቸው ጠቅላይ ሚኒስትሩስ ሊመልሷቸው የሚገባቸው ጥያቄዎች ምንድን ናቸው ትላለህ? ይኸው እንግዲህ የምታውቀው ሚኒሶታ በውጭ ሀገር ላለው የኦሮሞ ማህበረሰብ አንደኛ በቁጥሩ ከፍተኛ የሆነ ማህበረሰብ ነው የሚኖረው። ወደ ሀምሳ ሺህ የሚሆን ሰው ይኖራል። ከዛም አልፎ በተለይ በትግል ውስጥ በአሲልም ውስጥ ግንባር ቀደም ሚና ያላቸው ያላት ከተማ ነች። በዚህ አንጻር ጠቅላይ ሚኒስትሩን ጠንከር ጠንከር ያሉ ጥያቄዎች ይቀርባሉ ብለን እናስባለን። ከጥያቄው አስቀድሞ የጠቅላይ ሚኒስትሩ ወደ ስልጣን መምጣት ከለማ ጋር እዚህ መምጣት ደግሞ ራሱ እንደ የትግሉ አንድ ውጤት ስለሚታይ የዛሬው ኢቨንት አንደኛ ሴሌብሬሽን ነው፣ የስኬት ቀን ነው ተብሎ ነው እየታየ ያለው። ሁለተኛ ደግሞ በተለይ አሁን አገሪቷ ባለችበት ሁኔታ እና ወደፊትም ሆነ መግባት ላይ ጠበቅ ያሉ ጥያቄ ይነሳሉ የሚል ግምት አለኝ። ከምሰማቸው ጉዳዮች ውስጥ በአቢሌ የሚደረገው በምስራቅ እና በደቡብ ኦሮሚያ የሚደረገው የድንበር ጥቃት እንዲቆም የሚለው በብዛት እያየሁት ነው። በመፈክርም ከዚሁ ጋር አልፎ ደግሞ ሀገሪቷ በፍጥነት ወደ ዲሞክራሲ ትሸጋገር የሚለውን ጥያቄ ደግሞ እያየሁት ነው እና በአብዛኛው የሀገር ውስጥ ቀጥታ ጋር የተያያዘ እንዲሁም ደግሞ በዚህ ትግል ላይ ከፍተኛ ሚና ላለው የቄሮም እውቅና እንዲሰጥ የሚጠይቁ አይነት መፈክሮች እያየው ነው። እንግዲህ ጃዋር አንተ የምትመራውም የኦሮሞ ሚዲያ ኔትወርክ ከወከባና አልፎም ደግሞ በክስ ከመጠየቅ እንደዚሁም ደግሞ የአየር ሞገዳችሁን ስርጭታችሁን ጃም ከማድረግ ወይም ከማስቆም አልፎ በአካባቢው አዲስ አበባ ላይ ተገኝታችሁ እንድትዘግቡ የሆነበት ሁኔታ አለ። በአጠቃላይ ከመናገር የመገናኛ ብዙሀን ነጻነት የሌሎችን አስተሳሰብ ከማክበር አንጻር ምን ለውጥ መጥቷል ትላለህ በዚህ በአዲሱ ጠቅላይ ሚኒስትር አስተዳደር ውስጥ? ብዙ ለውጥ መጥተዋል። መጀመሪያው በሁሉም ቦታ የምናየው ከቁጣና ከዛቻ ወደ ፍቅር ወደ መስበክ አንድነት ወደ ማስበክ መቻቻል ወደ ማስበክ የተደረገ ለውጥ አለ። በተጨባጭ ስናየው ደግሞ ሚዲያዎች ሲታፈኑ ነበረ፣ አክቲቪስቶች ሲረገሙ ነበረ። ትላንትና ሲረገሙ ሲከሰሱ ሲወነጀሉ የነበሩ አክቲቪስቶች የፖለቲካ አመራሮች ክብር ሲሰጣቸው ነው ያየነው ዲሲ ላይ በሚዲያም ደረጃ ቢሆን የእኛም ሚዲያ ጨምሮ ሌሎች ሚዲያዎች አሸባሪነት ተከሰው ሲከታከሉ የነበሩ ክፍተት ተሰጥቶላቸዋል። በዚህ ረገድ ጥሩ እየተሰራ ያለ ስራ አለ። እስካሁን ግን እየጠበቅን ያለው ለምሳሌ የሚዲያ ሕጉ ሙሉ በሙሉ ተሻሽሏል ወይ፣ ሲሻሻል ደግሞ በመንግስት ተሳትፎ ብቻ ሳይሆን የሚዲያ ፕሮፌሽናሎች ባለሙያዎች የሚሳተፉበት እንዲሻሻል የጸረ ሽብር ሕጉም እንዲሻሻል እና በዚህም ላይ ደግሞ መንግስት ብቻ ሳይሆን የፖለቲካል ፓርቲ እና የሕግ ባለሙያዎች እንዲሳተፍ ማድረግ አስፈላጊ ነው። በአጠቃላይ ጥሩ ለውጥ እያየን ነው። ይሄ ለውጥ ግን ስር የሰደደ እንዲሆን መሬት የወረደ እንዲሆን የተለያዩ ምሁራንን፣ የፖለቲካ ድርጅቶችን፣ የፖለቲካ አመራሮችን ማሳተፉና እነዚህን የጨቋኝ ህጎች በዲሞክራሲያዊ ህጎች መተካት ስራው ተፋጥኖ መቀጠል እንዳለበት ነው የሚታየኝ። በስተ መጨረሻ የኦሮሞ ሚዲያ ኔትወርክ እንደ ተቋም ወይም አንተ እንዳመራሩ በግልህ ጠቅላይ ሚኒስትሩን ለማግኘት እድሉን ብታገኝ በሀገሪቱ ውስጥ ሊመጡ ይገባቸዋል የምትሏቸው ከመገናኛ ብዙሀን ነጻነትም፣ በአጠቃላይ ከአስተዳደርም አንጻር ነጥቦቹ ምን ምን ናቸው? አገኘዋለሁ ነው። ካገኘው ከምነግረው ነገር ውስጥ ደጋግሜ ስለ እንደነበረው ሀገሪቷ ከአምባገናዊ ስርዓት ወደ ዲሞክራሲያዊ ስርዓት እየተሻጋገረች ድልድይ ላይ ነው ያለችው። ይቺን ድልድይ ላይ ያለች መኪና መሪዋን የያዘው ዶክተር አብይ አህመድ ነው። ከፍተኛ ኃላፊነት አለበት። የእሱ ዋናው ኃላፊነት ይቺን ሀገር ሳት ወደ ኋላ ሳትመለስ ወደ ገደልም ሳትገባ በቀጥታ ወደ ዲሞክራሲ ማሻገር ነው። ይሄን ለማድረግ አንደኛ የምርጫ ህጉን ከተቃዋሚዎች ጋር ቁጭ ብሎ ማሻሻል፣ የምርጫ ቦርድ አመራርን ከላይ እስከታች ነጻና ገለልተኛ በሆኑ ሰዎች ከአሁንም ከተቃዋሚ ጋር በመደራደር መተካት ያስፈልጋል። እንዲሁም ደግሞ የምርጫውን ቀነ ቀጠሮ ከተቃዋሚ ጋር ቁጭ ብሎ መወያየት እና መወሰን አስፈላጊ ነው። አሁን ብዙ ተስፋ አለ፣ ግን ግልጽ የሆነ ዳይሬክሽን ወይም ደግሞ አቅጣጫ እየታየኝ አይደለም። ያንን አቅጣጫ ማሳየት አለበት። ስፖርት ቅድም እንዳልኩት ደግሞ የአምባገነን የነበሩትን ህግጋቶችን፣ የጸረ ሽብር ህግ፣ የሲቪል ሶሳይቲ ህጎችን መለወጥ። ሲለወጥ ደግሞ በመንግስት ብቻ ሳይሆን ምሁራን፣ የተለያዩ የፖለቲካ አመለካከት ያላቸው ሰዎች ተወያይተውበት፣ ተከራክረውበት፣ ተጎራግረውበት እንዲያደርጉት ነው የምጠይቀው። ኮርስ ከዛ ሰው ደግሞ ይሄ ሁሉ ለመሆን ከተፈለገ ሰጥታና ሰላም መኖር መቻል አለበት። ጸጥታና ሰላም እንዲቀጥል በተለይ ደግሞ በስርዓት ውስጥ የመጣው መናጋት እና መናቆር መፍትሄ ያስፈልገዋል። ሕወሓት፣ ብአዴን እና ኦህዴድ የውስጥ ድርድር እንዲያደርጉ እመክራለሁ። በውስጥ ድርድር በማድረግ እያሁን እየተደረጉ ያሉ አንዳንድ የውስጥ እንኮሳዎችን እና ሳቦቴጅ ማስቆም አስፈላጊ ነው ብዬ ነው የማምነው። እና እነዚህና ሌሎች ነገሮችንም እንደ ሀሳብ ላቀርብ አስቤ ያለሁ በጣም ነው ማመሰግነው። ጀዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ፣ ለሰጠህን ማብራሪያ አመሰግናለሁ። እኔ አመሰግናለሁ ቤነኩ። ወደሚቀጥለው ዘገባችን የምናልፈው በሚኒሶታ ጠቅላይ ሚኒስትሩን ለመቀበል ከሚሰሩ የማህበረሰብ የበጎ ፈቃድ አገልጋዮች፣ እንደዚሁም የመርሃ ግብሩ አዘጋጆች ጋር ተነጋግረናል። ባልደረባችን ትዝታ በላቸው ከአዘጋጆቹ አንዱን አነጋግራለች። አቶ ተሽቴ ዋቆ ስለ ትብብሮ በጣም አመሰግናለሁ። እስቲ ስለ ራሶ፣ ስለ ኮሚቴው ይግለጹኝ። እርሶ የኮሚቴው መሪ ነዎት። እኔ ተሽቴ ዋቆ እባላለሁ። ክቡር ጠቅላይ ሚኒስትር አብይ አህመድን በምንሶታ ለማቀበል ቋቋሞ ኮሚቴ መሪ ነኝ። እና ኮሚቴው የኢትዮጵያን ማህበረሰብ በሚያንጸባርቅ መልኩ ሁሉንም ብሔረሰብ በሚያጠቃለል መልኩ የተቀናጀ ኮሚቴ ነው። ከዛ የተወጣጣ ሰዎች ያሉበት ኮሚቴ ነው። ከዚህ ወር ካለንበት ወር መጀመሪያ ጀምሮ ዝግጅት ስናደርግ ነበር። አሁን ወደ መጨረሻው ሰዓት ቀርብናል። በጣም ጥሩ በሆነ መልኩ ሁሉንም ማህበረሰብ በሚያጠቃለል መልኩ እየተዘጋጀን ነው። እሺ፣ በጣም አመሰግናለሁ አቶ ተሽቴ። እስቲ ከዝግጅቱ አንዳንዱን ይግለጹልኝ። ምን አይነት ዝግጅት ነው? እዚህ በዋሽንግተን ዲሲ በተደረገው ከፍተኛ የሕዝብ ቁጥር ያነጋገሩበት አለ። ለእራትም ከተወሰኑ ሰዎች ከምሁራን፣ ከንግድ ማህበረሰብ ጋር የተቀመጡበትና የተወያዩበት አለ። እንዲሁም ደግሞ በታውን ሆል ፎርም እሳቸው ሰው ጥያቄ እየጠየቀ እሳቸው የሚመልሱበት ሁኔታ አለ። ምን አይነት ዝግጅት ነው የእናንተ እንግዲህ ያው ምንሶራ የምትታወቅበት አንደኛው ነገር በኦሮሞ ማህበረሰብ እንደ ሊትል ኦሮሚያ ወይንም ትንሿ ኦሮሚያ ተብሎ ነው የምታወቀው እና በዚሁ መሰረት ወደ አስራ ሶስት ሺህ የሚይዝ ቦታ ታርጌት ሴንተር ነው ያዘጋጀ ነው አዳራሽ ያዘጋጀበት አዳራሽ የእኛን ለትብት ልዩ የሚያደርገው ከየቦታው የኦሮሚያ ክልላዊ መስተዳድር ፕሬዚዳንት ዶክተር ለማ መገርሳ በዚህ ተገኝተው ከኦሮሞ ማህበረሰብ ጋርም ንግግር ስለሚያደርጉ አብዛኛው ሰው ከሌላ ስቴትም እዚህ ሚድ ዌስት የሚኖሩ ኦሮሞና ሌሎች ማህበረሰብም እዚህ እየመጡ ናቸው እና ሰኞ ንግግር የምደረገው በታርጌት ሴንተር ነው። ወደ አስራ ሶስት ሺ ሰው የሚይዝ ቦታ ነው የተዘጋጀው። ከዛ በማቀጠል እዛ ላይ ከአስር ሰዓት ጀምሮ ነው ሰው የሚገባው እና ኢንተርቴንመንት የእያንዳንዱ ባህል እዛ ላይ ይታያል። ፕራይም ሚኒስቴራችን ከማግባቱ በፊት ፕራይም ሚኒስቴሩ ከገቡ በኋላ በምረቃ ይጀምራል። የዚህ አገር ባለስልጣናትም በቦታው ይገኛሉ። ከዛ በኋላ ምሽት ላይ የዲነር ሪሴፕሽን እና የጥያቄና መልስ ዝግጅት ነው ያለን። የስንት ሰዓት ዝግጅት ነው? እንግዲህ ይሄ ስድስት ሰዓት ላይ ነው የሚጀምረው፣ ማታ ማለት ነው። ከስድስት ሰዓት ጀምሮ እስከ አስራ አንድ ሰዓት ላይ የሚሄደ ለአራት ሰዓት የሚሄደ ዝግጅት ነው ያለን። የሚኒሶታ ባለስልጣናት ይገኛሉ ብለዋል። በስም ያውቋቸዋል? እነማን ናቸው? በዲነር ሪሴፕሽኑ ላይ ገቨርነር ማርክ ዴተን የሚኒሶታ ዋና አስተዳሪ ነው፣ እሳቸው ይገኙበታል። ከሴኔተሮች ውስጥ ደግሞ ሴኔተር ኤሚ ኮበሸር በዚህ አጋጣሚ የቪዲዮ መልእክት ልካለች። መገኘት ዲሲ በዚህ ሰዓት ማኖር ስላለባት መገኘት አልቻለችም። ግን ሜየሮቹ ሜየር ጃኮብ ፍራይ ሚኒያፖሊስ ከንቲባ ኤርፖርትም ተገኝተው አቀባበል የሚያደርገው እሱ ነው። ሌሎችም የዚህ ሀገር ሴኔተሮች እና ኮንግረስ ኮንግረስ ማን ኪት ኤልሰን በዚሁ አጋጣሚ ይገኛል እና አብዛኞቹም ስቴቱ ሴኔተሮች ይገኛሉ ማለት ነው። አቶ ተሽቴ፣ የኦሮሚያ ክልላዊ ፕሬዚደንት አቶ ለማ መገርሳ ጋር ስላቀዳችሁት ውይይት አጠር ያለ ገለጻ። ስቶኝ እና ያ ማክሰኞ ነው አይደለም። የሆነው ማክሰኞ ጠዋት ነው የሚሆነው፣ ቁርስ ላይ ነው ያ። ቁርስ ላይ ነው የሚሆነው እዛ ላይ ደግሞ በተለይ በአሁኑ ኦሮሚያ ውስጥ ካሉ ማህበረሰብ እዛ ተወላጅ የሆኑ ማህበረሰብ የምትሳተፉበት በኦሮሚያ ክልል ያሉትን የጸጥታ ሁኔታ አንዳንድ ጥያቄዎች፣ የንግዱ ማህበረሰብ፣ የሴቶች ማህበረሰብ፣ የወጣቶች ማህበረሰብ በዛ በኩል ንግግር ይደረጋል። የእነኚህ ቡድኖች መሪዎች ንግግር ያረጋሉ ያረጋሉ። በተለይ በሀገሪቷ ውስጥ ያለውን እንዴት ማሳተፍ እንደምችሉ አንዳንድ አስተዋጽኦዎች ማንሳት፣ ጥያቄ መጠየቅ፣ እንደዛ አይነት ነገር እንደዛ ነው የሚካሄደው። መልካም መልካም፣ ዝግጅታችሁ የሰመረ እንዲሆን እንመኛለን። ጠቅላይ ሚኒስትሩና ክቡራት ለማ መገርሳ ምዛ በሚገኙበት ጊዜ እንዲሁ ዜናውን እንሸፍናለን። አሁን ለሰጡኝ ማብራሪያ አመሰግናለሁ። አቶ ተሽቴ ዋቆ በጣም እናመሰግናለን። እናንተም ከእኛ ጋር ሆናችሁ ይሄ እንግዳውስ ትልቅ ታሪካዊ ቀን ነው። በተለይ ፕራይም ሚኒስትር ምንሶታ ማምጣት በታሪክ የመጀመሪያው ነው። በምንሶታ የምኖሩ እና በአገር ቤት ያሉ ሰዎች በጥሞና እንደምከታተሉ እናደርጋለን። እናንተም ይሄን ከበር በማድረጋችሁ በጣም እናመሰግናቸዋለን። እሺ ጊዜ አሁን ደግሞ በኢትዮጵያ እና በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንን የጠየቅነውን ነዋሪዎች እንስማ በሻሱ ገበላ ይባላለሁ ሚኒያፖሊስ ሚኒሶታ እድሜ እድሜ ወጣት አይደለውም እኔ እናት ነኝ የሶስት ልጆች እናት በጣም ጥሩ እንግዲህ አሁን እያደረጋችሁት ያለውን እስኪ በመግለጽ ብትጀምሪልኝ በጣም አመሰግናለሁ እኛ ካልቸራ እየሰራ ነው ይሄ ብሄር ብሄረሰቦችን የሁሉንም ብሄረሰብ እያቀፈ ነው ዶክተር አብይ አህመድን ና ሰረን ለመቀበል ዝግጅት ላይ ነት። እና ብዙ የባህል ልብሶቹን የባህል መዝሙሮቹን ዘፈኖቹን ሁሉ አስተባብረን እየሰራን ነው። አሁን ልንቀበላቸው በዚህ አጋጣሚ እየሄድን ነው። በሚኔሶታ አካባቢ የምትኖሩ ኢትዮጵያውያን ተሰባስባችኋል። በዚህ አካባቢ እንግዲህ ምንድን ነው እናንተ ከጠቅላይ ሚኒስትሩ እንደዚሁም ደግሞ ከኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ጋር ለመወያየት የጓጓችሁባቸው ጉዳዮች ምንድን ናቸው? እኛ ለመወያየት የጓጓን አንደኛ በሰሩት ስራ ላይ ትዌንቲ ሰቨን አመት ያልተሰራውን ከበፊትም ጀምረው ያልተሰራውን ብዙ መሰራት ያለበትን ነገር በትንሽ ጊዜ ውስጥ በሶስት ወር ውስጥ አሳይተውናል። በዚህ ላይ በጣም ደስ ብሎናል። እንደገና ደግሞ ይሄንንም እድል እየሰጠን ቀይሮ ነው። ስለዚህ በጣም እናመሰግናለን። እነሱም እግዚአብሔር ለዚህ ስላደረሳቸው እኛ በጣም ደስ ብሎናል። በዚህ አጋጣሚ ደግሞ እስር ቤት የነበሩት የታሰሩት፣ የት እንደደረሱ ያልታወቁት፣ ብዙ ቶርች የተደረጉት፣ ይሞቱ ይኑሩ የማናውቀውን ሰው ሁሉ በተቻለ መጠን ፈተውልናል። አሁን ደግሞ በቀሪው ጊዜ ደግሞ አሁን የቀረውን እዛ ውስጥ የቀሩትን የታሰሩትን የምሞቱትን ሁሉን ነገር እንዲቆምልን በቃ እንድንል ለልጅ ልጆቻችን ይሄ እንዳያልፍ በዚሁ ላይ እንዲቆም ነው የምንፈልገው እና ይሄን መልዕክት ማስተላለፍ ነው የምንፈልገው። እስካሁን በሰሩት ላይ አመስግነን በሚቀጥለው ደግሞ እንዲያስተካክልልን ነው የምንፈልገው። እንግዲህ ቄሮ የ- እንደሚታወቀው የወጣቶች እንቅስቃሴ ነው። በአጠቃላይ በዚህ እንቅስቃሴ ውስጥ ወጣቶች የነበራቸው ሚና እንዴት ነው የምትመለከችው? አልፎም ደግሞ እነኚህ ወጣቶች በቀጣይነትስ በኢትዮጵያ ውስጥ ምን አይነት ሚና ሊኖራቸው ይገባል ብለሽ ታስቢያለሽ? ከጠቅላይ ሚኒስትሩም እሳቸውም እንግዲህ በእድሜ ወጣት ባይባሉም ያ ወደ ጎልማሳው ቢሆኑም፣ ግን በእድሜ አነስተኛ ከሆኑ መሪዎች መካከል አንዱ ናቸውና እንደው ምን ትጠብቃላችሁ በአጠቃላይ በወጣቱ እንቅስቃሴ እና በወጣቱ ቀስቀስ እስቲ ልስማቸው የሚሉትን ሞቅ ሞቅ አድርጉታ። ታዲያ ዜማውን እስቲ በደምብ ቀለጥ አርጉት በያቸው። መሀል መሀል ግቢና አንድ ጊዜ ለብሬ ባያቸው። እናመሰግናለን። በአየር ማረፊያው ያለውን ሁኔታ ነው እንግዲህ ስናሰማችሁ የቆየ ነው። አሁን ደግሞ በኢትዮጵያም እንደዚሁም በዚህ በዩናይትድ ስቴትስ ያሉ ሰዎች በጠቅላይ ሚኒስትሩ ጉዞ ዙሪያ የሰጧቸውን አስተያየቶች እናሰማ። ልብሳቸው መመረጥም ደግሞ እኔ በጣም እጅግ እጅግ በጣም ነው ደስ የሚል፣ በጣም እደግፈዋለሁ። ነው ምልሽ ማሰባሰባቸውን የሀገራችን ሰዎች ከሚሉ በጣም ብንል ደስ ይለኛል። ምን ብንል ያው ሀገራችንን ብናለማ ያው አንድ ብንሆን ደስ ይለኛል። ለሀገሪቷ ላይ በጣም ትልቅ ለውጥ ያመጣል ብለን ነው እኛ የምንገምተው ግምት ደረጃ እና በጣም ደስ ወደ ዳውድ እንደተመለከት ነው እኛ ጥሩ ተስፋ ሰጪ ነገር እያየን እየተመለከት ነው። ዲያስፖራው እንግዲህ የሚቻለውን ነገር ሁሉ በሀገሪቷ ላይ የሚዲያም ስራ ፈጠራም በስራም ነገር ብዙ ነገር ሀገሪቷ ላይ ክ ቢንቀሳቀስ ትልቅ ለውጥ ይመጣል ብዬ ነው የማስበው። ትልቅ ጥሬ ነው ያው መልካም የሰላም ጥሬ ስለሆነ ሀገሪቱ ላይ የመስራትም የመለወጥ እድል ስላለ ለዲያስፖራውም ለህዝቡም ብዙ ለውጥ ብዙ አስተዋጽኦ ያደርጋሉ ብዬ አስባለሁ። አሁን ቡራዩ የምትባል ከተማለ ቡራዩ የምኖረው ወደ ሜሪላንድ አካባቢ ነው። ስሜ አስቴር ይባላል። ጠቅላይ ሚኒስትሩ በአሜሪካ አሜሪካ መምጣት ለሁላችንም ኢትዮጵያ የህዝብ አስተያየት ነው የሰማ ነው። የምሽቱ ዝግጅት በዚሁ ተጠናቋል። አዎ እንግዲህ በዚሁ እንሰናበታችኋለን። መልካም ምሽት። መልካም ምሽት።